የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የመከላከያ ሚኒስትሩ ሎይድ ኦስተን ዛሬ በዶሃ ካታር አቻዎቻቸው ጋር ተወያይተዋል። የዩናይት ስቴትሱ ከፍተኛ ባለስልጣናት ከአፍጋኒስታን የአሜሪካውያንና አፍጋኒስታናውያንን ለማስወጣት በሚደረጉ ጥረቶች እንዲሁም በሌሎች የክልሉ ጉዳዮች ዙሪያ ለመወያየት ወደ ካታር ያደረጉትን ጉዞ አስመልክቶ ክሪስ ሃና ና ሲድኒ ሴን ያጠናቀራቸውን ዘገባዎች ጨምቃ ቆንጅታየ ተከታዩን አሰናድታለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በካታሩ ጉብኝታቸው ወቅት በሰጡት ቃል አለም አቀፉ ማህበረሰብ ታሊባን ተገቢውን ሰነድ የያዘና ከአፍጋኒስታን ለመውጣት የሚፈልግ ማናቸውም ሰው እንዲወጣ እፈቅዳለሁ ብሎ ቃል ገብቷል። ዓለም አቀፉ ማህበረሰብ ይህንኑ ቃሉን እንዲያከብር የሚጠብቅበት መሆኑን አስታውሶታል ብለዋል። በአሁኑ ወቅት አፍጋኒስታን ውስጥ አንድ መቶ የሚሆኑ የዩናይትድ ስቴትስ ዜጎች አሉ ተብሎ እንደሚታመንም ሚኒስትሩ ገልጸዋል። ቁጥሩ የአፍጋንም የአሜሪካም ዜግነት ያላቸውን እንደሚጨምር አክለው ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሁሉንም በቀጥታ እያገኘ እያነጋገረ መሆኑን ነው ብሊንከን የገለጹት። ለእያንዳንዳቸው ጉዳያቸውን የሚከታተልና ለመውጣት የሚፈልጉት መውጣት እንዲችሉ የሚያመቻች ተመድቦላቸዋል ብለዋል። ባለፉት 24 ሰዓታት ታሊባን ቃሉን ጠብቋል ያሉት የውጭ ጉዳይ ሚኒስትሩ አራት አባላት ያሉት አንድ ቤተሰብ ያለምንም እክል በየብስ ለመውጣት መቻሉን አመልክተዋል። አንድ ከፍተኛ የሚኒስቴር መስሪያ ቤቱ ባለስልጣን ትናንት በሰጡት ገለጻ ታሊባን ሰዎቹ ድንበር በማቋረጥ ላይ እንደነበሩ ያውቃል ብለው ነበር። በማናቸው ሀገር በኩል እንደወጡ ግን በውል አልገለጹትም። የውጭ ጉዳይ ሚኒስትር ብሊንከን ታሊባን አፍጋኒስታንን መቆጣጠሩን ተከትሎ የዩናይትድ ስቴትስ ዜጎችን እና ለጥቃት ተጋላጭ የሆኑ አፍጋኖችን እንዲሁም የሌሎች የውጭ ሀገር ተወላጆችን ለማስወጣት በተካሄደው ግዙፍ እንቅስቃሴ የካታር ህዝብ ስላደረገው አስተዋጽኦ ጥልቅ ምስጋናችንን እናቀርባለን ብለዋል። በዶሃ በኩል ላለፉት 58 ሺህ ሰዎች በጉዟቸው ካታር የመጀመሪያ የሰላም የሰላምና የፎይታ ምድር እንደሆነችላቸው ብሊንከን አውስተዋል። ካታር በሀገሯ ለአሜሪካውያን፣ ለአፍጋናውያንና ለሌሎችም የበርካታ ሀገሮች ዜጎች ያደረገችው ውለታ ለረጅም ጊዜ ሲታወስ ይኖራል ሲሉም የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አክለው ተናግረዋል። የውጭ ጉዳይ ሚኒስትሩ ይህንን ያሉት ስለ አፍጋኒስታን ሁናቴ፣ እንዲሁም ስለ ንግድ፣ ስለ ጸረ ሽብርተኛ ዘመቻና ስለ ሰብአዊ ረድኤት ጉዳዮች ከዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን፣ ከካታሩ የውጭ ጉዳይ ሚኒስትር ሞሐመድ ቢን አብዱራህማንና የመከላከያ ሚኒስትሩ ካሊድ ቢን ሞሐመድ አልቲያ ጋር ካካሄዱት ውይይት በኋላ ለጋዜጠኞች በሰጡት ቃል ነው። የካታሩ የውጭ ጉዳይ ሚኒስትር ሲናገሩ የካቡል አውሮፕላን ጣቢያ የሰብአዊ ረድኤትና የንግድ በረራዎችን ለማስተናገድ እንዲችል የሚረዳ የቴክኒክ ባለሙያዎች ቡድን ወደዚያ አሰማርተናል ብለዋል። ታሊባን ካቡል መግባቱን ተከትሎ የአውሮፕላን ጣቢያው ለበርካታ ቀናት የትርምስ አምባ ሆኖ እንደነበረ የሚዘነጋ አይደለም። የዩናይትድ ስቴትስ የጦር ኃይል ከሀገሪቱ የሚወጡ ሰዎችን አሳፍረው የሚሄዱ አውሮፕላኖችን እንዲያስተናግድ ጣቢያውን ተቆጣጥሮት ቆይቷል። በኋላም ኢስላሚክ ስቴት ኮራሳን የተባለው ነውጠኛ ቡድን ባደረሰው ጥቃት 13 አሜሪካውያን ወታደሮችና 169 አፍጋኒስታናውያን ተገድለዋል። የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው የተደረጉትን ጥረቶች በመከላከል ተናግረዋል። የዩናይትድ ስቴትስ የጦር ኃይል ከ20 ዓመታት በኋላ ከአፍጋኒስታን ሙሉ በሙሉ በወጣባቸው የመጨረሻ ቀናት ስለተፈጠሩት ክስተቶች ወደፊት ጥናት መካሄዱ አይቀርም ብለዋል። ሚኒስትሩ በአጭር ጊዜ ከካቡል አውሮፕላን ማረፊያ 125,000 ሰው ለማስወጣት የጦር ኃይላችን አባላት ባከናወኑት የጀግንነት ስራ ኮርቼባቸዋለሁ ያሉት ሚኒስትሩ ሙሉ በሙሉ ፍጹም የሆነ እንቅስቃሴ አይኖርም፣ ከዚህ የምንቀስመው ትምህርት ይኖራል ሲሉ አክለዋል። አስከትለውም ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ከዚያ አካባቢ የሚነሱ ስጋቶችን ለይቶ የሚያስፈልገውን እርምጃ ለመውሰድ አዳጋች እንደሚሆን ጥርጥር የለውም ነው ያሉት። ዩናይትድ ስቴትስ ከዚያች ሀገር በኩል የሚሰነዘር ጥቃት እንዳያቆጠቁጥ ለመከላከል የበቃ አቅም አላት ያሉት የመከላከያ ሚኒስትሩ ኦስተን በዚች ምድር በሚያስፈልገን ጊዜ ልንደርስ የማንችልበት ቅንጣት ቦታ የለም። ይህን ደግመን ደጋግመን አሳይተናል ብለዋል። የውጭ ጉዳይ ሚኒስትር ብሊንከን ከካታር ወደ ጀርመን በማምራት በራምሽታይን የዩናይትድ ስቴትስ የአየር ኃይል ጦር ሰፈር አሜሪካውያን ወታደሮችንና የአፍጋን ስደተኞችን ይጎበኛሉ። ነገ ረቡዕ ደግሞ ከጀርመኑ አቻቸው ሄይኮማስ ጋር ሆነው በአፍጋኒስታን ጉዳይ ላይ የሚነጋገር የ20 ሀገሮች የሚኒስትሮች ጉባኤ ይመራሉ። የመከላከያ ሚኒስትሩም የመካከለኛው ምስራቅ ጉብኝታቸው ባህሬን፣ ኩዌት እና ሳውዲ አረቢያን የሚያካትት መሆኑ ተገልጿል።